እግዚአብሔር ይስጥልን በመጀመሪያ እናመሰግናለን በእውነት ሀዘናችን ተሰምቷችሁ በፊትም ህመሙን በሰማችሁ ጊዜ ሁሉ ከእኛ ጋር የራሳችሁ አርጋችሁ መሰረትም ከእኛ ጋር ነበራችሁ በመሰረትም ስም ሆኜ በጣም አመሰግናለሁ ደህና ነን እየበረታን ነው ግን ልንረሳው የማንችለው ነው መሰረት። ልክ ነው ኤደንስ በጣም አባቴ ይናፍቀኛል። አሁን ደግሞ ያለሁበት ማይንድ ሰት እንግዲህ እሱን ለማክበር የእሱን ሌጋሲ ለመቀጠል ነው እና የእሱን ኑሮ ደግሞ የኖረውን ላይፍ ሴሌብሬት ለማድረግ ነው፣ ለማክበር። እንደው መሰረት እንዴት እንድታስታውሹ ይፈልጋል ሄደን? በህይወት እያለ የሚነግርሽ ነገር ነበር ወይም የታመመ ሰሞን? አዎ። ከሱ ብዙ ነገር ተምሬያለሁ። እንግዲህ በጣም እውቀተኛ ሰው ነው። የተለያዩ ነገሮች አስተምሮኝ ነበር። አንደኛው በዚህ ዓለም ውስጥ አንድ ሰው አንድ ልጅ የሚፈልገውን ምንም ነገር ያለ ሀርድ ወርክ አይችልም። ሁላችን መስራት አለብን አንድ ቦታ ለመድረስ እና ያንን ደግሞ በራሱ ኑሮ ኤግዛምፕል ሆኖ ሰጥቶኛል። ምሳሌ አዎ እሱ ሰርቷል፣ ለፍቷል ለእኔም ደግሞ ያንን ለማስተማር በጣም ጥሯል። ሌላው ነገር ደግሞ የጠቀመኝ ትምህርት ከሱ የሰው ልጅ የሚችለውን ነገር በሙሉ ያድርግ ይፍራ እና የቻሉን በሙሉ እስካደረገ ድረስ ቁጭት አይኖረው ብሎ ነው ያስተማረኝ። እና እኔም ያንን ነገር አሁንም እያስታወስኩኝ ነው። በኑሮዬ የምችለውን ድረስ ሁሉን ነገር እስከቻልኩኝ ድረስ አንድ ነገር ወይ ይሳካል ወይ አይሳካም፣ ግን ከዛ በኋላ ደግሞ ቁጭት አይኖረኝም። የምትሲውን ታደርጊያለሽ። አዎ አዎ። አዲሱ ወይዘሮ በልዩና ኤደን እንደ ቤተሰብ አባላት ነው የምናነጋግረው። የሙያ አጋሮቹን በትምህርት ቤት በልጅነት የሚያውቁትን ጨምረን በየደረጃው ብዙዎችን አነጋግረናል። ዶክተር መሰረት ምን አይነት ሰው ነበር ስንል ጠይቀናልና ተመሳሳይ ጥያቄ በሌላ ሁኔታ የሚታይ ኤደንና ወይዘሮ በልዩን የምናንሳ። ኤደን ላንቺ ዶክተር መሰረት ምን አይነት አባት ነበር? ቅድም ያስተማረሽን ስትገልጪ አንዳንድ ባህሪዎቹንም ፈንጥቀሻልና ምን አይነት አባት ነበረ? ምን አይነት ጓደኝነት ነበራችሁ ከአባትሽ ጋር? ዋው ያው ጥያቄ በጣም ትልቅ ጥያቄ ነው። እንግዲህ የእኔ አባት በጣም ፍቅሩን የሚገልጽ ሰው ነበር። ለእኔ ቤት ውስጥም ሆኜ በቃ ልጄ እኮ ትናፍቀኛለች ቤትም ሆና ብሎ እኔ እስኪ ልሳመሽ ነበር የሚለው። ይሄ ደግሞ በባህላችን የተለመደ ጸባይ አይደለም። አባቶች ያው ልጆቻቸውን ይወዳሉ፣ ግን እሱ ደግሞ በቃ ቀመጣለው፣ ቅርፍ አደርጋለው፣ ስሟለው፣ ይናፍቀኛል ቤትም ሆኖ እና ሆምወርክም ካለኝ ከተኛም ኢቨን ሌሊቱ ከሆነ እርዳኝ ብለውም አንድ ቀን አምስት ደቂቃ ስጭኝ ብሎ አያውቅም። ባነው ተነስቶ ይረዳኛል። የኔ ትምህርት በተለይ ፕራይዝ ነው ለሱ፣ በጣም ቫሊዩ የሚያደርገው ነገር ነው፣ ክብሩ ነው፣ ፍርሃቱ ነው እያልሽን ነው? አዎ፣ ያው ብዙ ሰው ነው የሚያውቀው በጣም እንደምንዋደድ እና ሁሉ ነገር። እኔ አንድ ጥሩ ኒውዝ ራሱ ካገኘው ወይ ስራ ካገኘው፣ ኤ ካመጣው ፈተና ላይ ለአባቴ ነው መጀመሪያ የምደውለው። እሱ ካላነሳ ለእናቴ አልደውልም፣ እሱ መልሶ እስከሚደውልልኝ ነው። እሱ ነው መጀመሪያ በቃ ደስ እንዲለው የእሱን ድምጽ መስማት የእሱን ምክር መስማት በጣም ስለማከብረው ነው። እና ብዙ ሴት ልጆች በተለይ እዚህ ሀገር የተወለዱት ከአባታቸው ጋራ እንደዚህ አይነት ሪሌሽንሽፕ የላቸውም፣ ግን እኔ ነበረኝ እና በጣም ደስ የሚያሰኝ ነገር ነው። በተመሳሳይ መልኩ ወደ ወይዘሮ በልዩ እንምጣ። በልዩ መሰረት ላንቺስ፣ እርግጠኛ ነኝ ባለቤትሽ ብቻ አይደለም ጓደኛሽ ነው፣ መካሪሽ ነው፣ መምህርሽ ነው። ከዚህ ቀደም ነገረሽኛል። ከአንቺ እንስማ እስቲ መጀመሪያ ኤደን ዛሬ ሚስጥር አውጥታለች። እሱን ካልደወለ ለእሱ አልደውልም ብላ። መሰረት፣ በእውነት አንዳንዴ ማግባቴን እምረሳለሁ ወንድሜ ነው የሚመስለኝ። እና በጣም ነፃነትን የሚሰጥ የፍቅር ሰው፣ የዋህ ሰው፣ ጥፋት እንኳን አጥፍቶ ይቅርታ ካለ ያን ነገር መልሳችሁ አታንሱ የሚል ሰው ነው በእኛ ባህል አጥፍቶ ይቅርታ ማለት ራስን በጣም ዝቅ ማድረግ ስለሆነ ብዙዎቻችን አንለውም። እሱ ግን ለምን ሕጻን ልጅ አይሆንም፣ ካስፈለገም ተንበርክኮ ይቅርታ ይጠይቃል። ሌላው ደግሞ ሰው ከበደለው በፊት ለፊት፣ አይ እኔ በጣም አዝኝብሃለሁ ይቅርታ በለኝ ሲል፣ መጀመሪያ ጊዜ እንዴ! ምን አይነት ሰው ነው ይሄ? ለነጭ እንጂ ላበሻ አይሆንም እለዋለሁ። ቤተሰቦቼም እንደዛውና የዛን ያህል የዋህ የሆነ ሰው ነው። ከራሱ በፊት የሰውን ሰክሰስ በጣም የሚወድ ልሻሻል ልማር የሚልን ሰው ከራሱ በላይ አስበልጦ በፋይናንስም በትምህርትም መርዳት በጣም በጣም በጣም የሚወድ ሰው ነው መሰረት። ሌላው ደግሞ ከመሰረት የምማረው በሰዎች ሰክሰስ ከመደሰቱም አልፎ አይ ለላይፍ መጨነቅ ሰው እንደሌለበት ማድረግ ያለበትም ግን ባለችው እድሜ በወቅቱ ማድረግ እንዳለበት ነው። አንቺም እችውን ካደረግሽ በቃ ሌላው ደግሞ ግልቲነት እንዳይሰማሽ ሁኝ ነው የሚለው። አከብራት እንዳይሰማሽ እና እንዴት ነው፣ በጣም በጣም ነፃነት የሚሰጥ ሰው ነው። ሰው አክባሪ ነው፣ መካሪ ነው። መሰረትን ማቀው በዛ ነው፣ በልጅነት ነው የተገናኘ ነው፣ በወጣትነት እድሜ፣ በዛ ዘመናት ሁሉ ሀያ ሶስት አመታት ይሄ ነው የማልለው ትልቅ ሎስ ነው ለእኔ። እሱን ካጠገቤ ማጣት ዲሲዥን ሜክ ለማድረግ እቸገራለሁ። ካአሁኑ ባላት አሳለፍኳቸው ቀናት ያን ነው መሰረትን የሚገልጸው። እንደው በዛው ቀጤልን። እስቲ መሰረት አጭር ጊዜ ነው የታመመው። እኛ ራሳችን ስንሰማ በጣም አስደንጋጭ ነበረ። ወዲያው እንደ ሰማን ስናናግረው ድምፁ በጣም በግልጽ ያስታውቅ ነበረ መታመሙን። ለመጀመሪያ ጊዜ ስትሰሙ ድንጋጤው የታወቀ ነው ምን አላችሁ። በጣም ፍጹም ጤነኛ እኔ በግልም በጣም አውቀዋለሁ በቅርብ የሚበላውን የሚጠነቀቅ የሚጠጣውን የሚጠነቀቅ ሰውነቱን የሚጠብቅ ሕክምናውን የሚከታተል ሰው እንደሆነ ግልጽ ነው። ሰውነቱ ላይ ምን አላችሁ ይህን አይነት ህመም ሲያድርበት ድንገት ሲያውቅ በእውነቱ ህመሙ ከጀመረው ሁለት ወራት እንግዲህ ነገሩን ያወቅ ነው እሱ ሲነገረው፣ እኔ ከመጀመሪያም ሳይ ትንሽ ከሳ ብለሃል ይ በምለው ሰዓት አንቺ ስትድኝ ነበር። እኔ ትንሽ ማይነር ሰርጀሪ ነበረኝ እና ሄድን ለአመታዊ ቼክአፕም ጭምር ብሎ ነው የሄደው እና በሄደ ወቅት ይህ ፊዚካል ቼክአፕ ከሆነ በኋላ ይሄ የሊቨር ያሳየኛል ተመርመር ብላ በምትለው ሰዓት ሲሄድ ለዛ በተመረመረ ውጤት ነው ይህ የታወቀው እና እኔ ቤት ውስጥ አልነበርኩም ሲነገረው ከሰማም በኋላ ስመጣ ስጠይቀው በጣም በጣም ካልም ነበረ ና ከወቅቱ ምንም አልተቀየረም እና ምንድን ነው የተነገረ? ስለው ነግርሻለሁ አለኝ። እኔ ግን አልደነግጥም አለኝ። እኔ ነኝ በጣም የተጎዳሁት ለምንድን ነው የማትደነግጠው? ስለው እኔ ምንም የሚሰማኝ ስሜት አሁን የለም አለኝ። ከዛ ያው ምርመራው እየቀጠለ እየቀጠለ ሲመጣ ነገሩ ትክክል ራሱ ሕመሙ መሆኑን ተረዳን። ምክንያቱም ከተገኘው የህክምና ውጤት ሞር በሲቲም እስካንም በሌላም በሌላም እሱ ግን አቋሙ ሁሌም እኔ እግዚአብሔርን የማውቅ ሰው ስለሆንኩ አልደነግ ስለዚህ ይህ ህመም እኔ ጋር መጥቶ አይምሮዬን ይዞኝ ወደ ታች ብዬ አይምሮዬን በዚህ ነገር አድርጌ ራሴን ወደ ሌላ እንትን አላስብም። ህመሜን አልደብቅም። አሁን እኔ እንዲሆኛለ እዚህ ደረጃ ና እኔ አንድ ሰው ነኝ ብሞት ግን ሌላው ደግሞ ይህንን ምርመራ ዓመታዊ ምርመራ ስፔሻል ሊቨር ፋንክሽኑን ቼክ መደረግ አለበት ኮሚኒቲያችን። ስለዚህ አንዳንድ የህክምና ባለሙያዎች አበሻዎች እዚህ በሚኒሶታ ውስጥ አሉ። ጓደኞቹ በሎካሉም ደግሞ የአማርኛ ፕሮግራም ውስጥ በማነጋገር ደውሎ ይሄ ነገር ካስፈለገ ምን የተሻለ ሲለኝ ኢንተርቪው አድጉኝና ኮሚኒቲው እንዲያውቅ ዓመታዊ ቼክአፑ ላይ ይሄን ነገር እንዲጨምር ብሎ ነበር። ከራሱ አሳልፎ ለህብረተሰቡ ነበር የሚያስበው። እኔ ብሰማ አንደኛው ታሞ እንዲህ አይነት ነገር ከዚህ በፊት አረግ ነበር። አመታዊ ቼካፑን ይጠብቃል። እንደምታዩት እናንተ ብቻ አይደላችሁም። አብረውት የነበሩ ድሮም አብረውት የተማሩ ከስዊድንም አካባቢ የደወሉ ሰዎች አሉ። መሰረትን የምናውቀው በጤንነት ነው እንጂ በህመም አይደለም። ራሱንም እዚህም ሱዳን፣ ስዊድን በቅርብ በመጣ ጊዜ የሚበላውን አይተናል። በጣም በጣም ያገኘውን የሚበላ ሰው አይደለም፣ እና ለማመን አቅቶናል እያሉ ነበረ የሚደውሉት። እሱ ግን እስከ መጨረሻው ማረግ ያለብኝን አረጋለው፣ መፈጸም ያለብኝን ፈጽማለሁ፣ ስራዬን እያለ ስራውን አላቋረጠም። የሚገርማችሁ ነገር ክላስ ያስተምር ነበር። ወረቀት አርሞ ለተማሪዎች ይሰጥ ነበር። መድኃኒቱን የጀመረው ኦክቶበር ዘጠኝ ላይ ነው። ነገሩ እንግዲህ የተጠቃለለው የታወጡ የመጨረሻ ኖቬምበር አራት አስረክቦ ስራውን ሲመጣ ሄጄ ቮት ላድርግ እርሊ ቮት ብሎ ሄዶ ሁሉ ቮት አድርጎ ነው የመጣው ምርጫውን ማለት ነው። ምሄድ ብሎ ምርጫ መርጦ ነው የመጣው ክላሱን አስረክቦ የመጣለት ማለት ነው። እና ያን ያህል በሚመጣው ነገር እንኳን ተዘጋጅቼ ልጠብቅ የሚል ሰው ነበር መሰረት ምናልባት በዛው ኤደንን ብትቀጥል። ኤደንስ፣ ምን ተሰማሽ ህመሙን ስታውቂ? ከዚህ ቀደም አንቺም ምንም ጥርጥር የለሽም መሰረት እንዲህ አይነት ችግር ይኖረዋል ብለሽ አስበሽ አታውቂም። እና ምን ተሰማሽ? ምን አልሽ? ያው ለእኔ የተነገረው ትንሽ ቆይተው ነው አባትና እናቴ፣ አንድ ሁለት ሳምንት መሰለኝ የቆዩት። በጣም ከብዶኝ ነበር ማለት የዛን ሳምንት ደግሞ በጣም ብዙ ነገር ነበረኝ ማስረከብ የነበረብኝ ትምህርት ቤት፣ በዛ ላይ ደግሞ መንገደኛ ነበርኩኝ ሪሰርች ሰዎችን ፕሬዘንት አድረግ ነበር ካሊፎርኒያ፣ እና ይሄ ሁሉ ነገር ነበረብኝ እና አይምሮይ ሊቀበለው አልቻለም። ከሆነ በኋላ ነው ያው ይሄ ሁሉ ነገር ካለፈ በኋላ ያሰብኩት እና በቃ የገባኝ። እንደዛም ሆነው ግን አባቴ ጤነኛ ነው ስለዚህ ይህንን ይሄንን ካንሰር ያሸንፏል ብዬ ነበር ያሰብኩት። በተለይ ደግሞ እንትኑን ሳየው ሁኔታውን ስፒሪቱን ሳየው አዎ እና ሳየው አይ ይሄማ ሚድን ሰው ነው ብዬ ነበር። ግን አንድ ነገር እናቴም ተናግራለች ማለት መጨመር የፈለኩት ነገር ያንን ኒውስ ሲሰማ እንግዲህ በስልክ ላይ ሲነግሩት ይሄን ካንሰር አለ ሲሉት እሱ ያለው ለሰዎችም የነገረው እንደዛ ሲሉኝ እግዚአብሔርም ደግሞ ምናለኝ አትፍራ፣ አትደንግጥ ነው ያለኝ አለ እና ይሄ ደግሞ ከዚህ በጣም ትልቅ ትምህርት ተማርኩኝ። ለምድን ነው ሁላችን እኛ በእግዚአብሔር እናምናለን፣ በእግዚአብሔር ፌስ አለን ማለት እንችላለን፣ ነገሮች ሲሳኩልን ግን፣ በዚህ ሰዓት ልክ የሚያስደነግጥ ዜና ስንሰማ እንደዚህ አር ፌስ እንጋድ በእግዚአብሔርም ስቲል ስናምን በጣም የሚያስገርም ነው እና እሱ ደግሞ እንደዛ ሆኖ ነው የቆየው እየጠበቀኝ ያ ደግሞ ለእኔ አጽናናኝ እንደዛ ሳየው እስከ መጨረሻው እስከ መጨረሻው ድረስ በእግዚአብሔር ሲተማመን ሳያመር እና በተለይ ደግሞ ፔን አልነበረውም። ምንም ስቃይ አልነበረውም። ምንም ስቃይ አልነበረውም የሚገርመው ነገር እና ዶክተሮች እራሳቸው ገረማቸው። እስከ መጨረሻው ድረስ እሱ ይሄ ችግር አልነበረውም የሚገርመው ነገር እና እኔ ማምነው እግዚአብሔር ይዞት ነበር፣ እግዚአብሔር እየጠበቀው ነበር ብዬ ነው ማምነው። ደና በቅድሚያ እድሜሽ ምን ያህል ነው? እኔ ሀያ አመት ነ እንግዲህ ሀያ አመትሽ ወላጆችሽ ሙሉ በሙሉ እዚያ ሀገር በሚኖርበት ጊዜ እንደተወለድሽ ግልጽ ነው። ከዛ በላይ ነው እነሱ የኖሩት እና የዶክተር መሰረት ትምህርት ልምዶቹን እና ቁም ነገሮች ያስገበየበት መንገድ በቋንቋ ችሎታሽም ይገለጣል። ቋንቋውን አነጋገሩን ማወቅ ብቻ ሳይሆን ጠለቅ ያለ ሀሳቦችን በአማርኛ ጥሩ ስሜት ባለው ሁኔታ ማስረዳት በሚችል ቀለል ባለ አነጋገር መናገር እስክችል ድረስ አድርሳውሻል። ወላጆችሽ ባህሉንም ልማዱንም አብሮ በወጉ እንደ ተማረ ኢትዮጵያ እንደ ተወለደ ልጅ ነው። ጥቂት እዚህ ሀገር የሚወለዱ ልጆች እንደሚችሉት ነው ያሳየሽን። ና እስኪ አንድ ሁለት ነገሮች ንገሪንን። ኤደን ከመናገሯ ፊት አሉላ ምስክርነት መስጠት እፈልጋለሁ። ኤደን ትቀጥያለሽ። ከአንድ ሶስት ወር በፊት ሚኒሶታ ሄጄ ነበረ ለረፍት ከባለቤቴ ጋራ፣ መሰረትን ቤቱ ሄጄ አግኝቸዋለሁ፣ ከሙሉ ከቤተሰቡ ጋር ኤደንን ለመጀመሪያ ጊዜ ትልቅ ሆና ያየኋት ያኔ ነው። ሕፃን ሆና ከስራ ምናምን አመት በፊት ዋሽንግተንም ይዘዋት መጥቶ ተገናኝተናል። ያኔ ልጅ ነበረች። አሁን ግን የምትሰራቸው ስራዎች በጣም አስደንቀውኝ መሰረትን እንዴት ብታሳድጋት ነው ስለው እኔ ቅድሚያ የምሰጠው ልጄ ኢትዮጵያዊ ባህል አውቃ ቋንቋውን አውቃ ጠንቅቃ በባህሏና በቋንቋ እንድትኮራ ትልቁ ስራዬ እሱ ነው፣ ትምህርቷን ከመከታተል ጋር ይሄን ነው የምሰራው ብሎ እሷ ፊት ነው የነገረኝና እሷን በእውነት ይሄን ትክክል መሆኑን ያረጋገጠችውና እንደው ምስክርነት የመስጠት ያህል ነው። ኤደን ቀጤ፣ አንቺ ያየሁትን እና የሰማሁትን ለመናገር ያህል ነው። እሺ መጀመሪያ አታልለውኝ ነው አባትና እናቴ ከፈሬንጆች ጋር ነበርኩኝ፣ ዴይ ኬር የምማረው እና እነሱ ሁለተኛ ቋንቋ አይችሉም ነበር። እና ከእነሱም መለየት አልፈለግኩም፣ ሁለተኛ ቋንቋ በመቻል ስለዚህ እምቢ አልኳቸው። ያው መጀመሪያ መጀመሪያ አፌን የፈታሁት በአማርኛ ነው፣ ግን እያደግኩም ደግሞ ስመጣ ፈራው በአማርኛ ማውራት እና የረሳው መጣው እና ያንን እንደገና ለማስተማር ብለው ምናሉኝ አባትና እናቴ ሚስጥር ቢኖርሽ አሁን አንድ ነገር መንገር ብትፈልጊ ይለኛ እንግዲህ አንድ ቋንቋ ብቻ ነው የምትችው ስለዚህ እንዴት አድርገሽ ነው የምትነግሪኝ አሉኝ ከዛ በኋላ የአራት አመት ነበር አዎ ለካ ይሄም አለ ይሄ ችግርም አለ ብዬ ለመማር ጣርኩኝ እንደገና እና እቤት ውስጥም እናወራ ነበር አንዳንዴ በእንግሊዝኛ አንዳንዴ በአማርኛ ግን እነሱ ደግሞ ሀላፊነታቸውን ወስደው እዚህ ደረጃ እስከምደርስ ድረስ አማርኛን እንዳልረሳ አርገው ነበር። አማርኛሽም ብቻ ሳይሆን አዲሱ እንደ መሰከርከው፣ አሁን በንግግሮች ውስጥም እንደሚታየው መሰረት ያለው ትምህርት እንደ ተማርሽ፣ ጥሩ አድርገው ተንከባክቦ እንዳሳደጉሽ ያስታውቃል። የእናት ድርሻም የላቀ ነውና ወይዘሮ በልዩ የኤደንን የቋንቋ ትምህርት ባህሉን ለማወቅ ያደረገችው እና ዛሬ ይቻለችው በእውነት ኤዱ ያደገች እንዳለችው በመጣች ጊዜ አይ እንዴት ነው መደቤን እዚህ ብወለድም አይደንቲቲዬ ምንድን ነው? የሚል በጭንቅላቷ ውስጥ ነበረ እና በኋላ ላይ ምናለች አለች እኔ በጣም እኮራለሁ ኢትዮጵያዊ በመሆኔ ምክንያቱም ባህል አለኝ፣ ታሪክ አለኝ። እዚህ አሜሪካዊ ሆኜ ብወለድም ኢትዮጵያዊ ዘሬ ታሪክ ያለው ነው የሚለው በጣም ደጋግማ ትለው ነበር። እና ዘፈኖቹ በአመት በዓል የሚደረጉት ባህላዊ ነገሮች እነዛ እነዛ ነገሮች ሁሉ ትጠይቃለች። አንዳንዴ ምን ማለት ነው ይሄ አንዳንድ አማርኛዎች ትጠይቃለች፣ እና እንዘረዝርላታለን፣ እንነግራታለን። ለምሳሌ ቀኖች ከሰኞ እስከ እሁድ ለምሳሌ እሁድን፣ ቅዳሜ ሮብ ማለት ምን ማለት ነው? ትለናለች በእንግሊዘኛ ዋት ወንዝዴይ ትለንና በአማርኛ እንነግራታለን። እንዴት ነው ሁሉን ነገሮች ለማወቅ በጣም ፍላጎቷ እየጨመረ መጣ። ባደገች ቁጥር ሴት ነው የሀገሯ ባህላዊ ነገሮች ያኮሯታል እና ያ ማየት እሷ ላይ በጣም ደስ ይለን ነበረ። በእውነት ለሌሎችም ወጣቶች ይሄን ነገር መናገር አለብሽ ማስተማር አለብሽ እያሉ የሚሏት ብዙ ሰዎች ናቸው። ዛሬውም ትምህርታዊም እንዲሆን ዶክተር መሰረት ቸኮልን ህይወትና ስራዎች ለማስታወስ የተዘጋጀ ዝግጅትም ቢሆን እንደ ኤደን ያሉ ወጣቶች እዚህ ሀገር ተወልደው ያደጉ ከወላጆቻቸው ባህልና ቋንቋ እንዴት አድርገው እንደሚማሩ ወጉን ይዘው እንዴት እንደሚያድጉ ጭምር ነው። በትምህርታዊነት የሚሆን ያካፍላችሁን። አዲሱ እግዚአብሔር መጽናናቱ እንዲሰጣቸው ያጽናቸው። በርቱ። መሰረት እናንተን ብቻ ሳይሆን ጠቅላላ የኢትዮጵያውያን ማህበረሰብን በተለይ በአካባቢው ጠቅላላ ደግሞ በኢትዮጵያ ያሉትን በእኛ ጣቢያ ብዙ ኢትዮጵያውያንን ይደርስ ነበር፣ ያስተምር ነበር። መሰረት ያን ሁሉ ነው የምናጣውና የእናንተ ብቻ ሀዘን አይደለም፣ ግን እግዚአብሔር እናንተን መጽናናት ይስጣችሁ እንላለን። እናመሰግናለን። አሜን አሜን። አንድ ነገር መጨመር ፈልጌ ነበርእሺ ይቅርታ፣ ቅድም ምን አይነት አባት ነበር ብለህ ጠይቀኸኝ ነበር እና ይሄንን መጨመር ፈልጌ ነበር። ኦሃዮ እና ሚሽገን እንደሰራ ታውቃላችሁ እንዳስተማረ። የዛን ጊዜ ደግሞ አንድ ሶስት አራት አመት ተላይተን ነበር እኔና አባቴ እና በዛን ጊዜ የሚገርመው ነገር በየቀኑ ሶስቴ ይደውልልኝ ነበር። ልክ ትምህርት ቤት ስመለስ ወደ ቤት ይደውል ነበር ቤት በደህና መድረሴን። ከዛ በኋላ ደግሞ ራቴን ከበላው በኋላ እንደገና ይደውል ነበር። ጥናቴን ፈዳኝ ነበር በስልክ አንዳንዴ አንድ ሰዓት፣ አንዳንዴ ሁለት ሰዓት እስከመፈልገኝ ድረስ ጊዜ ሶስተኛ ጊዜ ደግሞ ይደውል ነበር ማታ ከበላው በኋላ ልክ ስል ልተኛ እና የዛን ጊዜ ደግሞ የሚደውለው የጉድ ናይት ስቶሪ ሊያነብልኝ ነው የሚደውለው በስልክ። እና ይሄንን እንግዲህ የዛን ጊዜ ስምንት ዘጠኝ አመቴ ነበር ያንን ይሄ ትልቅ ነገር መሆኑን አልተረዳውም እንደዚህ ቢዚ ሆኖ ማስተማር አለበት ይህ ነው የሚያረመው ወረቀቶች አሉ ብዙ ነገር አለው የሚሰራው ግን የዚህን ያህል ዴዲኬትድ አባት ነበር እና በየቀኑ ሶስቴ በመደወሉ እያደግኩኝ ነው የተረዳሁት፣ ምን አይነት ትልቅ ነገር እንደሆነ ምን አይነት ትልቅ ፍቅር እንዳለው ለእኔ። አመሰግናለሁ። በርቱ። እናመሰግናለን በጣም።